ባለፈው ማክሰኞ በኔዘርላንድ ዘሄግ በስደተኞች ጉዳይ በተካሄደው ስብሰባ ከተገኙት መካከል ከመቀሌ ዩኒቨርሲቲ ፕሮፌሰር ክንፈ አብርሃምን እና በለንደን ዩኒቨርሲቲ የኮመንዌልዝ ኢንስቲትዩት የአፍሪካ ቀንድ ከፍተኛ ተመራማሪ የሆኑትን ሚስተር ማርቲን ፕላውትን በኢትዮጵያ ጉዳይ ላይ በየግላቸው አነጋግሬያቸው ነበር። ሚስተር ማርቲን ችግሩ ከፍተኛና ሳሳቢ መሆኑን አምነው የችግሩ ምንጭ ሟቹ ጠቅላይ ሚኒስትር መለስ ዜናዊ እንደ ኤሮፓ አቆጣጠር በ1991 ዓ ም በአገሪቱ ያሰፈኑት የብሔር ፌዴራሊዝም ነው ባይ ናቸው። አሁን በኢትዮጵያ ያለውን ሁኔታ ያመጣው በ1991 ዓ ም በአቶ መለስ ዜናዊ የሰፈነው የጎሳ ፌዴራሊዝም ነው የኢትዮጵያን ፖለቲካ ዋና ማጠንጠኛ ብሔር የማድረጉ ሂደት ያስከተለው ቀውስ ነው በማለት አገሪቱ በብሔር ከተከፋፈለች በኋላ በኢትዮጵያዊነት ማሰብ እንደቀረና የችግሩ ምንጭም ይህ እንደሆነ ተናግረዋል። ፕሮፌሰር ክንፈ ግን አሁን በአገሪቱ ያለው ሁኔታ በተለይ ከውጭ ሆነው ለሚያዩት ካልሆነ በስተቀር የሚያሰጋ እንዳልሆነና አገሪቱን የሚያስተዳድረው ኢህአዴግም በስርዓት እየመራ እንደሆነ ነው የሚናገሩት። እኔ እዛ እየኖርክ ሳየው የሚታየኝ ስጋት የለም። ለውጦች ይኖራሉ ብዙ ጊዜ ግን የኢትዮጵያን ነባራዊ ሁኔታ በውል መገንዘብ የሚያስፈልግ ይመስለኛል። ኢህአዴግ የሚመራው መንግስት ነው ያለው። ስለዚህ የተመረጠውም ኢህአዴግ ነው። ኢህአዴግ እያስተዳደረ ነው ያለው። ሰላም አስጠብቆና የፈጣን የሚባል የኢኮኖሚ እድገት አስጠብቆ እየሄደ ያለ ድርጅት ነው። ስለዚህ ሁሌም በጉዞ ላይ ወጣ ገባነት ያጋጥማል። ስለዚህ እንደዚህ አይነት መሰናክሎች ሊያጋጥሙ ይችላሉ። ለወደፊቱም እያጋጠሙ ይሄዳሉ። እነዚህ ግን እየታለፉ የሚሄዱ እየተፈቱ ሊሄዱ የሚችሉ ችግሮች እንደሆኑ ነው በልበ ሙሉነት መናገር የምችለው። ግን ፕሮፌሰር እዚህ ላይ ችግሮቹ እንዲሁ በሂደት የሚያጋጥሙ ችግሮችና ሊታለፉ የሚችሉ ተብሎ መውሰድ ይቻላል ወይ? ምክንያቱም ባለፉት ጥቂት ወራት ካቢኔ ተለውጠዋል። የአስቸኳይ ጊዜ አዋጅ ታውጆ ነበር፣ አሁን ደግሞ ሁለተኛ ታውዟል። ጠቅላይ ሚኒስትሩም ሪዛይን አድርገዋል። በየአካባቢው በየዕለቱ በሚባል ደረጃ ሰልፎች አሉ እና እነዚህ እነዚህ ነገሮች በሂደት ከሚያጋጥም መሰናክል በላይ የፖለቲካ ቀውስ የዚ አይነት ሁኔታ አይመስልም ወይ? አይመስለኝም እኔ ሳየው ፈጣን ቱ ዲጂት ኢኮኖሚክ ግሮውዝ እያረጋገጠ ያለ አገር ነው። ሰላሙን አስጠብቆ ለሌሎች አገሮች ሰላም መረጋገጥም ከፍተኛ አስተዋጽኦ እያደረገ ያለ አገር ነው። ከሁሉም በላይ የነዚህ ባለቤት ህዝቡ ነው። ስለዚህ እዛም እዚህም የተወሰኑ ነገሮች ቢታዩም ህዝቡ ምንድን ነው የሚያዋጣው፣ ምንድን ነው የማያዋጣው ያውቃል። ግን ከዛ በላይ ደግሞ ድርጅቱ ህዝቡን በመምራት ረገድ ከፍተኛ የሆነ ልምድ ያለው ነው። ስለዚህ ባያጋጥም ጥሩ ሊሆን ይችላል። አንዳንዶቹ ግን ደግሞ ከቁጥጥር ውጭ የሆነ ነገር አይታየኝም። አሁንም ያው ከታወጀ በኋላ ሁለተኛው የአስቸኳይ ጊዜ አዋጅ እንኳን ብዙ ለውጦች እየተስተዋል እንደሆነ ነው የሚዘገብ። የአስቸኳይ ጊዜ አዋጅ በመሰረቱ ማዕቀብ የሚጥል ነው በመሰረታዊ መብቶች ላይ። ጥያቄው ደግሞ የሰብአዊ መብቶች የመናገር፣ የመጻፍ መብቶች፣ ተቃውሞ የማድረግ መብቶች፣ የፖለቲካ ምህዳሩ ይስፋ የሚል ነበር እና ይሄ አስቸኳይ ጊዜ አዋጁ ግን እነዚህኑ ማዕቀብ ስለሚጥልባቸው የበለጠ ግጭቱንና ሁከቱን አለመረጋጋቱን ሊያሰፋው ይችላል። ይሄ መፍትሄ አይደለም። አይመስለኝም ማለት በህዝቡ ዘንድ ተቃውሞ የለውም፣ አንዳንድ ሰዎች አይቃወሙትም ማለት አይደለም። ምናልባት ከግጭት እንጠቀማለን ብሎ የሚያስቡት ሰዎች የሚቃወምበት ሁኔታ ሊኖር ይችላል። በወሳኝ መልኩ አገር ውስጥ ሁኜ ሳየው እኔ ግን ከታወጀ በኋላ ህዝቡ ላይ መረጋጋት ታያለ። ሚስተር ማርቲን ግን የአስቸኳይ ጊዜ አዋጁ የአጭር ጊዜ ፋታ ያስገኝ ካልሆነ በስተቀር መፍትሄ አይሆንም ባይ ናቸው። It may stabilize the, the problem in the, in the short run, but will it be able to control the situation in the longer term? I doubt it. Uh, the reason for that በዚች ሀገር ለበርካታ ዓመታት ሲካሄድ የቆየ ሰፊ ጭቆና አለ። ስለዚህ ይህ አዋጅ የተነሳውን ተቃዋሚ ኃይል ይሰብረዋል ወይ ብትለኝ አይሰብረውም ነው የምልህ። በተለይ በኦሮሞ ህብረተሰብ በኩል አሁን እየሆነ ያለውን ለመቋቋም ከፍተኛ ቁርጠኝነት ያለ ነው የሚመስለኝ ብለዋል። Uh, particularly in the roma population there is now such a strong determination to resist what is happening <laughs>